የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 6 2011 ዓ.ም ምሽት ዝግጅቶች ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። በምዕራብ ኦሮሚያ መንግስት የአየር ጥቃት ፈጽሟል መባሉ ከእውነት የራቀ ነው ሲል የክልሉ መንግስት አስታወቀ። ዘገባ ይኖረናል። በደቡብ ክልል በከፋ ዞን የከንባታ ተወላጆች ግድያ እየተፈጸመባቸው እንደሆነ ገለጹ። እስካሁን ድረስ መንግስትን አቤት እያልን ነው። እስካሁን የተደረገልን ነገር ሁለት ጊዜ ቀለብ ተሰጥተዋል። ይኸው አምስተኛው ነው። ከመስከረም ጀምሮ ሁለት ጊዜ ነው ቀለብ የተሰጠ። እስካሁን የተደረገልን ያው ነው። ዝርዝር ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁኝ። ኬንያ ዋና ከተማ ናይሮቢ ውስጥ እየደረሰ የተኩሱ እርምታና ፍንዳታ የከተማዋን አንድ ዘመናዊ ሆቴል ማውደሙ ተገለጸ። በምስክሮች እምነት መሰረት ድርጊቱ የሽብርተኞች ጥቃት ነው ተብሏል። ዛሬ በሆቴሉ ላይ በተካሄደው ጥቃት በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ የተረጋገጠ ነገር የለም። የአሜሪካ ድምጽ ሶማሌኛ አገልግሎት እንዳስታወቀው ከሆነ ዋና መቀመጫውን ሶማሊያ ውስጥ ያደረገው አሸባሪ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አሶሺየትድ ፕሬስ የዜና አውታር በፎቶግራፍ እንዳስቀመጠው ደግሞ ሆቴሉ ውስጥ የነበሩ መኪኖች ሲቃጠሉ፣ የሆቴሉ እንግዶችም እየታጀቡ ሲወጡ ታይቷል። በአሁኑ ሰዓት በአካባቢው በፖሊስ ጥበቃ ስር ይገኛል ተብሏል። ዚምባብዌ ውስጥ ነዳጅ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ የዋና ከተማዋ እንቅስቃሴ ቀጥ አድርጎት መዋሉ ተገለጸ። የሐራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ታውቋል። መነሻውም የፕሬዚዳንት ኤመርሰን ምንወጋዋን በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ ሲሆን በዚህ ምክንያት የዚምባብዌ ንግድ የሰራተኛው ማህበር የሶስት ቀን የስራ ማቆም አድማ እንዲጠራ አስገድዳል ተብሏል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ ቢያንስ ሁለት መቶ ሰዎች መታሰራቸውም ታውቋል። ይህ በእንዲህ እንዳለም የባለስልጣን የኢንተርኔት አገልግሎት እንዳይሰራ አድርጓል በማለት የሀራሪ ነዋሪዎች ቅሬታ እያሰሙ ነው። የጀርመንና የአፍጋኒስታን ጥምር ዜግነት ያለው ግለሰብ ጀርመን ውስጥ ለኢራን ይሰልል ነበር ተብሎ መታሰሩ ተገለጸ። ግለሰቡ በጀርመን የጦር ኃይል ውስጥ ይሰራ እንደነበርም የጀርመን የፌዴራል አቃቢ ህግ አስታውቋል። የሀምሳ ዓመቱ ተጠርጣሪ አብዱል ሀሚድ ዛሬ ማክሰኞ ፍርድ ቤት እንደሚቀርብም ታውቋል። አቃቢ ህግ በሰጡት ቃል ተጠርጣሪው በጀርመኑ የጦር ኃይል ውስጥ በቋንቋ ግምጋሚነትና በባህል ጥናት ውስጥ ሲሰራ ጠቃሚ መረጃዎችን እያሾለከ ለኢራን ያቀብል እንደነበረ ተናግረዋል። አድማጮች ለሰዓቱ ያዝ ናቸው አጠራሉ። ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር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 ዝግጅታችንን ነው። በትላንትናው ምሽት በምዕራብ ኦሮሚያ የኦነግ ታጣቂዎችን እንፈልጋለን በሚል የአየር ጥቃት መፈጸሙን የተለያዩ ነዋሪዎች መናገራቸውን መዘገባችን ይታወሳል። በሌላ በኩል ዛሬ የኦሮሚያ ክልል መንግሥት እንዳስታወቀው በምዕራብ ኦሮሚያ በሚገኙ ዞኖች ውስጥ መንግሥት የአየር ጥቃት ፈጽሟል በሚል የሚናፈሰው ወሬ ከእውነት የራቀ ነው ሲል አስታውቋል። የክልሉ መንግሥት የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ መንግሥት የህግ የበላይ ነትን ለማስከበር እያደረገ ባለው እንቅስቃሴ ላይ የሐሰት መረጃዎችን በማሰራጨት ህዝቡን ለማደናገር ሙከራዎች እየተደረጉ ነው ብለዋል። የመንግስት ጦር በሰላማዊ ዜጎች ላይ እርምጃ እየወሰደ ነው የሚለው እና የአየር ጥቃት በመፈጸም ሰላማዊ ዜጎች ላይ ጉዳት እያደረሰ ነው በሚል የተሰራጨው መረጃ ከእውነት የራቀ መሆኑን ተናግረዋል። በዚህም ዙሪያ ያለው ሀቅ መንግስት የሕግ የበላይነትን ለማስከበር ስራውን በጥናት ላይ በመመስረትና ጥንቃቄ በተሞላበት መልኩ እያከናወነ እንደሆነም ተናግሯል። ይህንኑ በተመለከተ ማምሻውን ለኦሮሚያ ክልል ለአቶ ታዬ ደንዳ ስልክ ደውዬ አነጋገራቸው ነበር። ስብሰባ ላይ እንደሆኑ በጉዳዩ ላይ ሰፋ ያለ ማብራሪያ ለመስጠት ተጨማሪ ቀጠሮ እንደሚፈልጉ ገልጸዋል። በምዕራብ ኦሮሚያ የኦሮሞ ዴሞክራቲክ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ የአየር አሰሳ እንጂ ጥቃት አልተፈጸመም ብለዋል። ባለኝ መረጃ የአየር ጥቃት ሳይሆን አሰሳ ነው የተደረገው በዛ አካባቢ የጸጥታ ችግር መነፈሩ ይታወቃል። ያን አሰሳ ነው የተደረገው። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባገዳዎች ያቀረቡለትን የሰላም ጥሪ በትናንትናው ዕለት ተቀብሎ ወደ ተዘጋጀላቸው ማረፊያዎች በመግባት ላይ እንደሚገኙ የሀገር ውስጥ መገናኛ ብዙኃን ዘግበዋል። በተጨማሪም በምዕራብ ኦሮሚያ ሶስት ዞኖች በሚገኙ አስራ ስምንት የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን የክልሉ መንግስት አስታውቋል። አድማጮች በዚህ ዜና ዙሪያ ከምሽቱ ሶስት ሰዓት በሚኖረው ጊዜ ይዘን እንመለሳለን። አቶ ደቢሳ አዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠምባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ204 ዓመት ምርት ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ መጣል ብለን ብናስብም ጥቃቱና ግድያ አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በደቡብ ክልል በከፋ ዞን የከምባታ ተወላጆች ግድያ እየተፈጸመባቸው እንደሆነ ገለጹ። ዮናታን ዘብዴዎስ ዝርዝሩን አድርሶናል። አቶ ዴቪስ ዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠንባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ2004 ዓ.ም ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ ይመጣል ብለን ብናስብም ጥቃቱና ግድያው የባሰብን ስለመጣ ያፈረነውን ጥሪት ሜዳ ላይ በትነን ተሰዳናል ብለዋል። ሚኒት በሚባሉ ማን እንደሚያነሳሳቸው በየት እንዴት እንደሚሆኑ ባልታወቀ ሁኔታ ናሱ እያጠፉ ነበር። ከዛም ሁለት ሺ ዘጠኝ ና ሁለት ሺህ አስር የተደራጁ ዘራፊዎች እንደፈለጉ ነፍስ እያረዱ ማረድ ብቻ አይደለም፣ እየቀጠቀጡ እጅና እግር እየቆረጡ ደም በጃርካን እየቀጡ ብዙ በደል ሲያደርሱብን ያለውን ንብረቶቻችንን ጥልን አካባቢ ሊያከኖት አቶ ዴቢሳ በጥቃቱ ከተፈናቀሉት መካከል ሕጻናትን ጨምሮ በተለያዩ ጊዜያት የቤተሰብ አባላት አሰቃቂ ግድያ ና ወንጀል ተፈጽሞባቸዋል ነው ያሉት። በየስፍራው ተበትነን ችግር ላይ ወድቅናል ብለው አሁን የምዛው በቀሩ ወገኖቻቸው ላይ ግድያና አሰቃቂ ጥቃት ሲቀጥሉን ተናግሯል። በቅርቡ የሞተው ከአስራ ሶስት እስከ አስራ አምስት አካባቢ ነው። ብዙዎች አሁን አካለ ጎደሎ ሆስፒታል ያለው አሉ። በክራንቼ የሚሄዱ አሁን በቅርቡ እንትን ካሉ ሰዎች ምናልባት የሞቱ አይሞቱ መረጃ ያለኝም ጅማ ለስራሉ ሆስፒታል እየታከሙ አለ አሉ። በስትሬቸር ሜዶ አሉ ዛ ሁኔታ አሁን እሚዞ ምን ጨብጠውለንም ሁለት ሰው እንዳለ ይዞ ሄዶ የት ገሎ ይጣሉ ምናሉ አይታወቅም። ሌሎች አስከሬን በመንገድ ተገኝቶ ይመጣል አለ እና ዞኑ ተከታትሎ አስመጣቸው እስከ ሆሳና ተከታትሎ አመጣቸው አሉ እስከ አስራ አንድ ሰዎች። መንግስት ችላ እንዳላቸው እና የተሰጣቸው ድጋፍ በቂ አለመሆኑም ተናግረዋል። እስካሁን ድረስ መንግስትን አቤት እያልን ነው። እስካሁን የተደረገልን ነገር ሁለት ጊዜ ጊዜ ቀለብ ተሰጥተዋል። ይኸው አምስተኛው ነው። ከመስከረም ጀምሮ ሁለት ጊዜ ነው ቀለብ የተሰጠን፣ እስካሁን የተደረገልን ያው ነው። ቀደም ብሎ ከተፈናቀሉ አርሶ አደሮች ይልቅ አሁን ተፈናቅለው የሚመጡ ዜጎች ቁጥር በእጥፍ እንደሚበልጥ ተናገሩት ደግሞ አቶ ሰለሞን መንካቶ ናቸው። ከአስራ ሁለት ሺህ በላይ አባ ወራዎች መፈናቀላቸውን ተናግረው አሁንም በርካታ ህዝብ እየተፈናቀለ መሆኑን ገልጸዋል። ከቤተሰብ ጋር ከሶስት ሺህ በላይ ነው። ከአስራ ሁለት ሺህ አባወራ በላይ አሁንም ቢሆን መንገድ ላይ የቀራ ወልቂጤ የት የት ተንቀራቶ እየተቸገረ እየመጣ ያለ ዞን ይገብቶ እየተመዘገበ ያለ ሰው ማአት ሰው ነው መንገድ ዳር ቀ የተደራጀ የታጠቀ ኃይል ጥቃት እንደሚያደርስባቸው ነው የተናገሩትም። እዛ ዙሪያ ያሉ አርብቶ አደር የሚባሉ እንግዲህ አድራሻ የሌላቸው ጫካ ለጫካ የሚዞሩ ትጥቅ ያላቸው፣ እኛ እንግዲህ ምንም ትጥቅ የሌለን ህዝብ ነን። መንግስት እንግዲህ መሬት ሰጥቶን ሰርተን ለመላ ነው። መንግስት ባመጣው ፕሮግራም እንግዲህ ሰፈራ ይሄድ ነው። በቅርቡም ተገድለው የተገኙ ሰዎች አስክሬን ከከፋ ዞን ወደ ከምባታ ጠንባሮ ዞን መጥቶ መቅበራቸውን ተናግሯል። ዘንባባ ከሚባል ቀበሌ ነው የሰው የሞተው። እንግዲህ እስካሁን ሬሳውን ያልተገኛበት ሁኔታ ነው ያለው። እስከ ዞን ድረስ ደግሞ ዘጠኝ ሬሳ ተችኖ መጥተዋል። እንገቻ ወደሚባል ወረዳም ያው ሶስት ሬሳ ገብተዋል። አስራ ሁለት ሬሳ እስከዚህ ድረስ ተችኖ ነው የመጣው። እንግዲህ ቤት እዛ አካባቢ ያሉ ሰዎች እርዳታ አድርገው ሬሳው ተችኖ የመጣበት ሁኔታ ሁሉ ነበር። የተፈናቀሉ ዜጎች በግብርና ሰፍራ ፕሮግራም ከአስራ አምስት አመታት በፊት ከካምባታ ጠንባሮ ዞን ወደ ከፋ ዞን ደቻ ወረዳ የደቡብ ክልል መንግስት እንዳሰፈራቸውም አርሶ አደሮች ገልጸዋል። የከንባታ ጠንባሮ ዞን አስተዳዳሪ ዶክተር ታክለ ነጫ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከንባታ ጠንባሮ ዞን የመጡና የተመዘገቡ አርሶ አደሮች ቁጥር ሀያ ሺህ አንድ መቶ አርባ ነው ብሏል። ከሁለት ሺህ አምስት ጀምሮ በዛ በምኖርበት አካባቢ ጥቃት የደረሰባቸው በየጊዜው ሰው ይሞትባቸው እንደነበረ ይገልጻሉ። ይህንኑ ደግሞ ለሚመለከተው አካል እንዳሳወቁ እና ምንም ምላሽ እንዳልተሰጣቸው አመልክተዋል። በተለይ ደግሞ ባለፈው መስከረም ወር ላይ በርካታ ሰዎች ስለሞቱባቸው በዚህ ደንግጠው ከዛ አካባቢ ተፈናቅሎ መጥቷል። አሁን ደግሞ በቅርቡ ከአስራ አምስት ቀን በፊት በርካታ ሰዎች በተለይ በአካል ጅ አይቻለሁ። ከዛም ዘጠኝ ሬሳ ተጭኖ መጥቶ ተቀብዬ እዚህ አስቀብረናል። ይሁን እንጂ አሁንም ጥቃቱ የደረሰ ስለሆነም በየቀኑ አርሶ አደሮች ይፈናቀላሉ። አሁን የተፈናቀሉ ያሉ ዜጎች ቁጥር እስከ 30 ሺህ ይደርሳል ተብሎ ይገመታል ነው ያሉትም። በወረዳው በተፈጸመው ጥቃት እስካሁን ከ30 በላይ ሰዎች መሞታቸውንም ዶክተር ታክለ ተናግሯል። ቀደም ስል ተመዝግበው ያለው 21 ነው። በመጀመሪያ ዙር ጥቃት ማለት ነው መስከረም ጥቃትን መሰረት ያደረገ አሁን ግን፣ ሁለተኛ ዙር ጥቃቱ በጣም የከፋ ስለነበረ በጣም ሶስት መኪና በታች የገባበት ጊዜ በቀን ስለዚ፣ አምስትም ስድስትም የገባበት ጊዜ ያለ አሁን ቁጥሩም በውል በጃላ እንግዲህ ከመጀመሪያው ከገባው ሀያ ሺህ ይበልጣል የሚል ነገር ነው ያለኝ። በእኔ ድምገማ የዞኑ መንግስት የተፈናቃይ ዜጎችን ስቃይ ለመቀነስ ጥረት ያደረገ መሆኑን ጠቁሟል። የእኛን ተወላጆች ለማንቀሳቀስ ሞክረናል። በዞን ደረጃም የተወሰነ አንድ ሁለት ሚሊዮን የባጀት ችግር ስላለ አንድ ሁለት ሚሊዮን የያዝነው አለ ደቡብ አፍሪካም አንድ ሶስት ሚሊዮን ድጋፍ ሰጥተውናል። የዞኑ ተወላጆች ሌሎች አካባቢም እየተንቀሳቀስን ነው። እንግዲህ በእኛ በኩል ቁጭ ብለን እያየን አይደለም። መንግስትንም እየቀሳቀስን ነው። በተለይ ክልሉ መንግስት አፋታኝ ምላሽ እንዲሰጥ አቤቱታችንን አቅርበናል። መንግስትም ቃል ገብቶልናል ምላሽ እንደሚሰጥ። በሌላ በኩል የከፋ ዞን አስተዳዳሪ አቶ ማስረሻ በላቸው በበኩላቸው የተፈናቀሉ ዜጎች ቁጥር ከአራት ሺ ሁለት መቶ አይዘልም ይላሉ አራት ሺህ ሁለት መቶ አካባቢ ነው። ይህ ሀያት ምናልባት ሊለያይ ይችላል። በእኛ በኩል ያለው ይሄን ነው የሚያሳየው። ግን ተፈናቅለው ወደዚህ የመጡት እስካሁን የተመዘገቡት ወደ ሀያ አንድ ሺህ ይጠጋሉ የተባለው እሱ እንግዲህ በእኛ በኩል እውቅና ያለው ምክንያቱም በሰፈራ የመጡ ሰዎች ምን ያክል ሰው እንደመጣ በምን ክ በየትኛው አመተ ምህረት ምን ያክል ሰው እንደገባ ይታወቃል። ያኔ በግብርና ስራ ምክንያት በዛ ፕሮግራም የመጡ አባ ወራዎች አራት ሺህ ሁለት መቶ ነበሩ ማለት ነው። አይደለም ከዛ በላይ ናቸው። ጥቃት አድራሾችን በሕግ ጥላ ስር ለማዋል ጥረት እየተደረገ ነው ብለዋል። አቅማችን በላይ በመሆኑ ከክልሉ መንግስት ጋር በመነጋገር የፀጥታ አካል በአሁኑ ሰዓት በጋራ በቦታው እየጠበቁ ያሉበት ሁኔታ አለ። ልዩ ኃይል ፖሊስ አለ። ከመከላከያ ሰራዊት እንዲሁም የተወሰኑ አካላት አሉ። መደበኛ ፖሊስ ሰራዊት አለ። የአካባቢ ሚሊሻ አለ። ከእነሱ ጋር ሁነን አደጋውን ለመቀነስ ጥረት እየተደረገ ያለበት ሁኔታ ነው ያለውና፣ ወንጀለኞችን በሚመለከት ከዚህ በፊት ዘርፎና ሰው ገለው የሚሄዱትን ተከታትለን ተዘቡበት ገብተን ለህግ እናቀርባለን። ተፈናቅለው በየመንገዱና በየቤተ ክርስቲያኑ ከተጠለሉት በተጨማሪ በዴቻ ወረዳ በሶስት ቦታ አምስት መቶ ሀምሳ አባወራ ተግባራዎች ሰብአዊ ድጋፍና መሠረታዊ አገልግሎት በማያገኙበት ባልተመቻቸ ሁኔታ ውስጥ ተጠልለው ይገኛሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብጅዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጂጂጋ፣ በደገሀቡር፣ በጎዴ፣ በቀብሬ ዳህር፣ በዋርዴር እና በሌሎችም ትንንሽ የሶማሌ ክልል ከተሞች ሐምሌ 28 2010 ዓ.ም ጀምሮ ባሉት ቀናት በርካቶች የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ጥቃት እንደተፈጸማባቸው ባቸው ይናገራሉ። እነኚህ ተጎጂዎች አሁን በምን ሁኔታ ላይ እንደሚገኙ ክልሉና ሌሎች ኢትዮጵያውያን ደግሞ ምን እያደረጉላቸው እንደሆነ ዘጋቢያችን አዲስ ቸኮል ጠይቆ በተከታዩ ዘገባ ይዞታል። የውጭ ባንክ ቤት ለበረ ቤት መኖሪያ ቤት የምጠቀመው አሁን በቁጥር ነው። አሁን ሲመታው ሲመጣው አልሰበራላቸው እሰነ ነፍሱ ነው የተሸክሞ ሄዱት ሰማኒያ ሺ ብር እንደገና ደግሞ ያው ቤቱን ያከፋከፉት ቤቱን ያቃጠሉት ንብረቱን የሚያወዝ የተወሰደ ወሰዱት የተረፋቸውን አቃጠሉት እና ባለቤቴም ያው አቃጠሉብኝ። የሞት ሞት ነው። በቃ ይሄ ውስጥ ልብሴ ነው። በቃ ውስጥ ልብሴ ተሸፋፍኝ ወጣሁ። በቃ ምንም ነገር እያሉ እየወጣሁ ነገር የለም ባዶ እጄ ና ወይዘሮ ብርቱካን ተኮላ ይባላሉ። ትውልዳቸው አርሲ እድገታቸውና ኑሯቸው ግን ጅጅጋ ከተማ ነበር። ሐምሌ 28 ቀን 2010 ዓ ም በጅጅጋ ከተማ የአብዲ ማህመድ ኡመር ወይም በተለምዶ አብዲ ሌ ክልሉ አስተዳደር ስልጣኑን እንዲለቅ የክልሉ ፖለቲከኞች መጠየቃቸውን ተከትሎ በክልሉ የተለያዩ ከተሞች ላይ የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ንብረት ውድመት ጉዳት ከደረሰባቸው ነዋሪዎች አንዷ ናቸው። ወይዘሮዋ አሁን ልጃቸውን ይዘው ሸሽተው ድሬዳዋ የመጡ ሲሆን የፔርሙዝ ቡና በየመንገዱ በማዞር የዕለት ኩርሳቸውን ይሸፍናሉ። የዘጠኝ ዓመት ልጃቸውንም ያስተምራሉ። ያ ጥቃት ከደረሰ አምስት ወር አልፎታል። በክልሉ የነበረው አለመረጋጋት አሁን መልክ ይዟል። ቀደም ባሉት ዓመታት በተለያዩ ሚዲያዎች በዲሞክራሲ አቀንቃኝነታቸው የሚታወቁት አቶ ሙስጠፋ ኡመር የክልሉ ምክትል እርሰ መስተዳድርነት ስልጣን ይዘው ክልሉን ማስተዳደር ከጀመሩም እንዲሁ አምስት ወር ሆነ። በዚህ ጊዜ ውስጥ ተጎጂዎችን ከማቋቋም አንጻር ምን ተደርጓል የሚለውን ጠይቀን ነበር። መኪናና ትላልቅ ንብረት የተወሰደባቸው በከፊልም ሆነ በሙሉ የተመለሰላቸው በርካቶች እንደሆኑ ይናገራል። ሆኖም ቤት ንብረታቸው ወይም የንግድ ተቋሞቻቸው የወደሙባቸው እንዲሁም የቤት እቃ የተዘረፈባቸው ብዙዎቹ ምንም እንዳልተመለስላቸው በአጠቃላይ እንዲቋቋሙ በማድረግ ረገድ በቂ ድጋፍ እንዳልተደረግላቸው ይናገራሉ። ግለሰቦች እና እንዲሁም ማህበራት ናቸው መሰለኝ። በተለያዩ አጋጣሚዎች ቤተ ክርስቲያን ውስጥ ተቀልሎ ለነበሩት ሰዎች እንዲሁም ደግሞ በየቤታቸው ያሉት ሰዎች አግኝተው አድሬስ ለማድረግ እና ሂማኒቴሪያን የሆነውን ሚድ ለማሟላት ጥረት አድርገዋል። ምንም አይነት የመልሶ ማቋቋም እርዳታ እየተደረገ አልነበረም። በዚህ ረገድ የአካባቢ ተወላጆች በጊዜያዊነት ያቋቋሙት ኮሚቴ ብዙ ነገር እንዳደረገ ነው የሚነገረው። የኮሚቴው አስተባባሪ የሆኑት ዶክተር አህመድ ይናገራሉ። በጣም ለተጎዱት ሁሉንም ማድረስ አልቻልንም። ለሁሉም መርዳት አልቻልንም። ተረጂዎቹ ብዙ ናቸው። ግን በጣም የተጎዱትን ምንም የዕለት ጉርሻ የሌላቸውን ጠዋሪ የሚያጡ ንብረታቸውን የሚያጡ ለይተን ጅጅጋ ላይ ወደ መቶ ሰላሳ ሰባት እርዳታ የሚያስፈልጋቸውን ለሁለት ዙር እርዳታ ሰጠናቸው። በጋቡር ላይም እንደዚሁ ስልሳ አምስት ተረጂዎችን ለይተን እነሱንም ሁለት ዙር እርዳታ ሰጠን። በዛም አጋጣሚ በወቅቱ ዩኒቨርሲቲ ተማሪዎች የሚሄዱበት ወቅት ስለነበረ ዩኒቨርሲቲም ትምህርት የሚያቋርጡ የአካባቢ ተወላጆች ነበሩና ምክንያቱም ትራንስፖርት በማጣታቸው እነዛ ልጆች ወደሚሄዱበት ዩኒቨርሲቲ የትራንስፖርት ወጪያቸውን ሸፍነን እንደየርቀቱ ርቀቱ ወጪያቸውን የሚችል አይነት እርዳታ አድርገንላቸው ትምህርታቸው እንዳይቋረጥ እና እንዲቀጥሉ አድርገናል። ተጨማሪም ያው የሐኪሞችም በዚህ ማህበራችን ውስጥ ስላሉ የተጎዱትንም ሕክምና አዲስ አበባ ላይ ድረስም መተው እንዲታከሙም ጅጅጋ ላይም ሕክምናም እንዲደረግላቸው የሚያስፈልጋቸውን ድጋፍ ሙሉ እያረግላቸውን ያለ ነው። ከችግሩ ስፋት አንጻር የተደረገው ድጋፍ በቂ እንዳልሆነ የሚናገሩት ዶክተር አህመድ ወደፊት ከክልሉ መንግስት ጋር በመተባበር በቀጣይ ማድማሳቸውን ለማስፋት ጥረት እንደሚያደርጉ ተናግረዋል። አዎ እነዚህ ሰዎች ድጋፍ ያስፈልጋቸዋል። ያንን ድጋፍ እንዴት አድርገው ማግኘት ይችላሉ? ምክንያቱም እኛ እንዲሁ በቮለንተሪ የተቋቋምን ሰዎች ነን። የግል ስራችን አለን። የመንግስት ሰራተኞች አለን። እንደ ማህበሩም የተቋቋሙ ነው። አጭር ጊዜ ነው። እነዚህ ህብረተሰቦች ከችግራቸው እንዲላቀቁ ወደፊት ሊሆን የሚችለው ያው የክልሉ ነዋሪዎች እስከሆኑ ድረስ የክልሉ መንግስትም ኃላፊነቱን ወስዶ እነሱን ከችግር እንዲላቀቁና ወደ መኖር የሚችሉበትን ሊረዳቸው የሚችልበትን መንገድ አብረን እናመቻችተን ያንን መንገድ ወደፊት የምንቀጥልበት ይመስለናል። እኛ እንደ ኮሚቴ ግን አሁንም እያደረግን ያለነው የተወሰኑ ገንዘብ የማሰባሰቢያ ፕሮጀክቶችን ለመስራት እቅድ አለን። በሚቀጥሉት ሶስት እና ወራቶች ያንን ገንዘብ እንደገና አሰባስበን ካገኘን፣ ተጨማሪ ገንዘብ ብናገኝ ደግሞ ለእነሱም ለመርዳት ይህንንም እንግዲህ የኔን መግለጫ እየሰሙ ያሉ ወገኖቻችንም ፍቃደኛ ከሆኑ የባንክ አካውንትም አለን። ያንን የባንክ አካውንታችንም በየባንክም አለ፣ በፌስቡካችን ላይም አለ። እሱን አይተው እርዳታ ቢያደርጉላቸው ወገኖቻችን እንረዳለን የሚል እንድምታለኝ። በዚህ ሂደት የክልሉ መንግስት ምን እያደረገ ነው ስንል በበጎ አድራጎትና አጋሮች ትብብር የፕሬዚዳንቱ አማካሪ የሆኑትን ዶክተር ታጁዲን አህመድን ጠይቀናቸው ነበር። ክልሉ ከችግሩ ስፋት አንጻር መልሶ የማቋቋም ስራዎች እንዳልጀመረና እስከዚያው ግን ተጎጂዎችን በልዩ ልዩ መንገዶች እየደገፈ መሆኑን ይናገራሉ። ቢያንስ አስር ሚሊዮን ብር የሚሆን ተሰጥቷል። በተለያየ ሁኔታ ለተለያየ ቶች ማለት ነው። ለምሳሌ አንድ ጊዜ አራት ሚሊዮን እንደወጣ ቃለው። ከዛ በኋላም ምን ሆነ መሰለ፣ አንድ ጊዜ እርዳታ ማሰጠት ሲጀምር ሌሎችም በየቤቷቸው የተደበቁ ነበሩ፣ እነሱም ደግሞ ይመጣሉ እና ትንሽ ለመለየት አስቸግረውን ነበር። ግን በተለያየ ጊዜ ሁለት ሶስት ጊዜ እየተከፈለ ክፍያ አለ። እንደገና እየተወሰነበት ማለት ነው አሁን ቤተክርስቲያን ላይ ብቻ የነበሩትን ስንረዳ ያ እኛም እኮ ቤተክርስቲያን የሸሸ ነው፣ ያው የንጽህናም ችግር ስለነበረ እንጂ ቤታችንም አሁንም የለንም እያሉ የሚወጡ አሉ። በእርግጥ እንደገና ቅድም የምልህ ከኮሚቴው ጋር በቅርበት ለመስራት ሞክረናል፣ የተሻለ መጠን ሰዎችን ለመለየት ማለት ነው። ይሄ ነገር እርዳታው የሚገባቸውን ሰዎች ለመለየት እና በየጊዜው የተከፈሉ ክፍያዎች አሉ። እንደውም ባለፈው የመጀመሪያው የተደረገው እርዳታ በእርግጥ እንደውም ወደ ሁለት ሚሊዮን ብር የሚሆን መስከረም የአዲስ ዓመት ጊዜ ላይ አዲስ ዓመት የሚያከብሩበት ከብቶች ሁሉ ቀርቦላቸዋል። ያው ሁሉ ነገር ይተካል ብለን ሳይሆን አትሊስት ሆፕ እንዲኖራቸው ከሚለው አንጻር ነው። አሁንም ክልሉ ያደረገው ወላሳ በቂ ነው የሚል ሀሳብ የለንም። ክልሉ በአሁኑ ሰዓት በአጠቃላይ ከስድስት መቶ ሺህ በላይ ተፈናቃዮች እንዳሉበትና እነሱም በዘላቂነት የማቋቋም ኃላፊነት የሚጠበቅበት ከመሆኑ አንጻር የማቋቋሙ ስራ በአጭር ጊዜ የሚከናወን አይሆንም ይላሉ ዶክተር ታጆዲን። ያም ሆኖ ከተጎጂዎች የደረሳቸውን የውድመት መጠን ግምት ሰባት መቶ ሚሊዮን ገደማ እንደሆነ ና ይህንም የማረጋገጥ ስራ እየሰሩ መሆናቸውን ይናገራሉ። የጉዳቱ መጠን ከፍተኛ በመሆኑ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽን ና ረጂ ድርጅቶች ጋር በመተባበር ሁሉንም የተፈናቀለው የክልሉን ተጎጂዎች ለማቋቋም ጥረት እያደረገ ነው ይላሉ ዶክተር ታጆዲን። አብዛኞቹ ተጎጂዎች በብሔራቸው ሶማሌ ስላልሆኑ ከአምሌ ሀያ ስምንቱ ጥቃት ባሻገር አስቀድሞም እንደ ክልሉ ነዋሪ መብታችን ተጠብቆ አይደለም ስንኖር የነበረው ይላሉ በዚህ ረገድ ክልሉ በቀበሌና ና ከተማ አስተዳደር ደረጃ የሌላ ብሔር ተወላጆች በአስፈጻሚነት እንዲሳተፉ እየተደረገ መሆኑን ና ወደፊትም በስራ ዕድል ፈጠራ ጭምር ለመደገፍ እንደሚያስቡ ነው የፕሬዝዳንቱ አማካሪ ዶክተር ታጆዲን የሚናገሩት። ችግሩ ለመቅረፍና ና ወደ ድሮ ለመመለስ ጊዜ እንደሚፈልግ ሁሉም የሚናገሩት ነው። መጀመሪያ የጠቀስናቸው ናቸው ወይዘሮ ብርቱካን ወደ ጅጅጋ መመለስ አይፈልጉም። ምክንያታቸው ደግሞ ተመሳሳይ ችግር ላለመደገሙ የዋስትና ጦት ነው። በዚህ ረገድ የክልሉ መንግስት ያ ጥፋት እንዳይደገም እየሰራው ነው ይላል። የክልሉ ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ ጉሌድ አሊ የክልሉ ጸጥታ ኃይል ብቃትና ሕግ አክባሪነት ጥያቄ ውስጥ የሚገባ ከሆነ ተጎጂው በክልሉ ያሉ ሌሎች ብሔረሰቦች ብቻ ሳይሆኑ ክልሉ ራሱ በመሆኑ ትኩረት ተሰጦት እየተሰራበት ነው ብለዋል። በአሁኑ ሰዓት የሕግ በላይነትን ከማረጋገጥ አንጻር ከበላይ አመራሮች ጀምሮ ስራዎች እየተሰሩ መሆኑን አቶ አሊ ይናገራሉ። ለፖሊስ አመራሮች ሁለት ወር የፈጀ ግምገማን ያካተተ ስልጠና የተሰጠ ሲሆን ጥፋት ያለባቸው ላይም እርምጃ እየተወሰደ ነው ብለዋል። አሁን የከተማዋን ጸጥታ የማስከበሩ ስራ እየሰራ ያለውም ልዩ ኃይሉ ሳይሆን የክልሉ ፖሊስ ነው ነው ብለዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ፣ ድሬዳ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሲዳማ ሀገር ሽማግሌዎችና ወጣቶች በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፊኒ ባህላዊ ስርዓት በሐዋሳ ከተማ ሶሬሳጉ ዱማሌ መከሩ። ሲዳማ ከኢትዮጵያ ሕዝቦች ጋር በአንድነትና አቃፊነት የኖረ ሕዝብ መሆኑንም ተናግረው ባህሉን ሳይጥሱ ወጣቶች ትግላቸውን በሰላማዊ መንገድ እንዲያደርጉ ሽማግሌዎች አሳስበዋል። በጉባኤው ላይ የተገኙት የክልሉ ርዕሰ መስተዳደር ወጣቶች በአብረነትና በአንድነት የመኖር እሴትን አጠናክረው እንዲቀጥሉም ጠይቀዋል። ዮናታን ያጠናቀረው ዘገባ ነው። ከቅርብ ጊዜ ወዲህ ባህላዊ ስርዓቶቻችን መቼታቸውን ስለማይጠብቁና ባህላዊ ይዘታቸውን ስለሚለቁ ተፈጻሚነታቸው እየኮሰመነ መምጣቱን ታዛቢዎች ይገልጻሉ። እንደ ሀገራዊ ባህልና ወግ ባህላዊ ስርዓቶቻችን ከዛፍ ስርና በሶንጎ ስፍራ ከመፈጸም ይልቅ በትልቅ ቅንጡ ሆቴሎችና በመንግስት ቢሮዎች ስለሚከወኑ ሰላም የማውረድና የሸምጋይነት ሚናቸውን መጫወት ይሳናቸዋል፣ ቅቡልነትና ታማነት የሚያጡና ለፖለቲካ ገባት ይሆናሉ። ትላንት ግን የስዳማ ወጣቶችና ሽማግሌዎች ያደረጉት ከዚህ የተለየ ነበር። ባህላዊ ስርዓቱም ወደ መንበሩ የተመለሰ ይመስላል። የስዳማ አገር ሽማግሌዎች በሶረሳ ጉድማሌ ሰንጎ ስፍራ በዛፍ ስር እርጥብ ሳር ላይ ተቀምጠው ከወጣቶች ጋር በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፍኔ ባህላዊ ስርዓት መክረዋል። የአፍኔ ስርዓት እንዲካሄድ ለሽማግሌዎች ጥሪ ያቀረቡት የስዳማ ወጣቶች ወይም ኤጀቶች ሲሆኑ ሽማግሌዎች የተጠሩበትን ምክንያት በመጠየቅ ውይይቱ ተጀመረም። ሽማግሌዎችም ስለምንፈለጋችሁን ሲሉ አፍኔ አሏቸው። ኬሬ ኦጎባኪ፣ ኬሬ ኪቷት፣ ኬሬ ከይኒና ማሌሌሉ ጥሪያችሁን ደርሶን መጥተናል። በባህላዊ መንገድ እንድናወጋ ስለፈቀዳችሁም ተደስተናል። የተፈለግንበትን ምክንያት ንገሩና። ወጣቶች ሽማግሌዎችን የፈለጉበትን ምክንያት በወኪላቸው በዶክተር ማቴ መንገሻ በኩል ለሽማግሌዎች ባህላዊ ስርዓት ጠብቀው እንዲህ አሏቸው። ስዳሙ የፈለግናችሁ ምክራችሁን ሽተን ነው ያጠፋነው ነገር ካለም እንድትገስጹን ከአገራዊ ለውጥ ተጠቃሚ መሆን ያልቻልንበትንም በተመለከተ ግንዛቤ ስላላችሁ እንድትነግሩን ነው። ትግላችን ከባህላዊ ሥርዓትና ሐላሌ አፈንግጦ ከሆነም እንድትነግሩን፣ ከሐላሌ የወጣ ከሆነም መሐላ እንድትፈጽሙ፣ ራሳችንን በራሳችን እናስተዳድር ብለን ያቀረብነው ሕገ መንግሥታዊ ጥያቄያችንም የት እንደደረሰ መንግሥትን እንድትጠይቁልን ነው የፈለግናችሁ። እነሱ በቂና ሰፊ ያሉት ውይይት ከተደረገ በኋላ የአገር ሽማግሌዎች ለወጣቶች ምክርና ተግሳጽ ሰጥቷቸዋል። ከውይይቱ በኋላ የአገር ሽማግሌዎችን በመወከል ከጋዜጠኞች ጋር ቆይታ ያደረጉት አቶ አዳሙ አለሙ የሲዳማ ሕዝብ ከኢትዮጵያ ሕዝቦች ጋር በአብሮነትና በፍቅር የኖረ ሕዝብ ነው ብለዋል። ወጣቶችም ይህ ዕሴት እንዲቀጥልና ሳይታሰብ በሀዋሳ ከተማ የተከሰተው አይነት ግጭት እንዳይደገምና እንደ ቀድሞ በሰላም ለመኖር በመፈለጋቸው ጠርተውን መክረናቸዋል ነው ያሉትም በዚህ በዞናችን በሲዳማ አካባቢ ይሄ ነገር እንዳይከሰት ለመምከር ነው። አሁን ለወደፊቱም ቢሆን ሰላምና በአንድነት ተባብረን ከውስጣችን ካሉ ብሔረሰብ ጋር ተባብረን ወደፊት ለእድገት ለአንድነት የምንሰራ ምክር ነው ሽማግሌዎች የመከሩት። ይህንንም ደግሞ እጀቶች ይህንን ተቀብሎ ተግባራዊ እንደሚያደርጉ በሙሉ ተስፋ ነው እኛ የምንጠብቀው። ይህንን ነው መልእክት ያስተላለፍ ነው ጥያቄያችን ምላሽ ያሰጠው ለምን እንደቆየ እንድጠይቁላቸው። ወጣቶች ለሽማግሌዎች ያቀረቡትን ቅሬታ በተመለከተም በሂደት ላይ መሆ መሆኑን የአገር ሽማግሌው ገልጿል። አስተዳደርን ጠይቀናል። ያ ሌላው ስቴፕ ሄደው አሁን ፓርላማ ቀርበዋል ለፈረንደም ነው ያለው። እኛም እየተከታተል ነው መንግስት ይህንን ይመልሳልና ረጋ ብሉ ብለን ልጆቹንም አረጋግተናል። ያ ግን ጄቶች ብቻ ሳይሆን እኛ አባቶችም ሽማግሌዎች በሰላማዊ መንገድ አጥንክ እንደምንጠይቅና ለውጤቱ ድረስ ገፍተን የምንሄድበት መሆኑን ነው አሁን የምንነጋገረው። ወጣት ታሪኩ ለማ የስዳ ዓላማ ህዝብ ለነፃነት ስል ረጅም ዘመናትን እልህ አስጨራሽ እስዋዕትነት መክፈሉን ተናግረው በሚፈለገው ልክ ግን ተጠቃሚ አለመሆኑን ገልጸዋል። ትግሉን ወጣቶች መቀጠላቸውን ገልጸው ትግሉ ከሲዳማ አፍኔ ስርዓት ያፈነገጠ እንዳይሆን ከሸማግሌዎች ጋር መምከራቸውን ተናግሯል። የሲዳማ የትኛውም አይነት እንቅስቃሴዎች፣ ፖለቲካዊ ማህበራዊ እንቅስቃሴዎች ሀላሌን መሰረት አድርገው ነው የሚዳኙት። ሀላሌን መሰረት ተደርገው ነው የትኛውም አይነት አመኬንዮ የሚዳብረው ና እኔ ከዚህ ፕሪንስፕል አልፍ ያለው ወይ ነው። አሁን የዛሬ ዋና ጭብቱ ሀላሌ ማለት እውነት ማለት ነው። ከዚህ ከእውነት የወጣ ድርጊት ውስጥ ተሳትፈናል ወይ ያንንስ የተሳተፈ ካለ አደብ አታስገዙልንም ወይ የሚል ጥያቄ ነው በእጀቶች አነሳሽነት ዛሬ እንዲደረግ የተፈለገው ስለዚህ አደብ እንዲገዛ አድርጉኝ ከዚህ ፕሪንስፕል ሳላልፍ ግን ለምንድን ነው እስካሁን ድረስ በመጡ ለውጦች ውስጥ ተገቢውን ፖለቲካዊና ኢኮኖሚያዊ አልፎም ሌሎች ጥቅሞችን ከኢትዮጵያ ህዝቦች ጋር ለምንድን ነው ያላገኘሁት የሚለው ነገር ነው በዋናነት በሶንጎ ወቅት ሽማግሌዎች ለወጣቶች ወጣቶች ደግሞ ለሽማግሌዎች የተባባሉትን ሀሳብ ወጣት ታሪኩ እንዲህ ሲል ገልጿል። ሀሳቤን ሰላማዊ በሆነ መልኩ መታገልም ካለብኝ ሀሳቤ መጀመሪያ በአንተ መዳበር አለበት። የምታገለው ትግል ደግሞ ሰላማዊ መሆን አለበት። ሌሎች ብሔረሰቦችን የማይነካ መሆን አለበት። በጣም ጨዋነት የተሞላበት እኔን በክፉል እንዳልሳል ሊያደርገኝ የሚገባ በክፉል እንዲሳል የማያደርገኝ መሆን አለበት የሚል ሀሳብ የያዘ ነው። ወደ ሽማግሌዎች ይዘው የቀረቡትና ሽማግሌዎችም ባህሌን አክብር የሚል ነው በዋናነት እያሉ ያሉት። አሁን ያለውን የሞብ እንቅስቃሴ በሰከነ መልኩ በሴራ በአፊኒ ስርዓት ተቃኝቶ ለሀገሪቷ የሚፈለገውን አይነት ለውጥ እንዲያመጣ ስለተፈለገ ነው። የሲዳማ ሕዝብ አሁን ላለው ሀገራዊ ለውጥ አጋርነቱን ማሳየት የሚችለው ሰላማዊ የሆነ ትግል ሲያደርግ ነው። ይህንን መሰረት ያደረገ ነው። በምክክር የማይሆን ነገር የለም ብሎ ሲዳማ ያምናል ያለችው ያምሮት ኃይልም የሲዳማ አባቶች ለሰላም መረጋገጥ ያቆዩትን ባህላዊ እሴት መጠበቅና መተግበር ያስፈልጋል። ብላለች ለውጡን ተከትሎ ላሉት ነውጦች እና የተለያየ እንትን ለሲዳማ ብቻም ሳይሆን ለሌላውም የሚተርፍ የማረጋጋት እና ሰላምን የመፍጠር እሴት ስላለው በዛ በዓሉ ለሀገር ሰላምም ጭምር ለኢትዮጵያ ምድርም ጭምር እየጸለየ በዛም ለሀገር ሰላም እየተመኘ ያለበት ሁኔታ ነው ያለው። ሃላልን ወይም እውነትን እንዳይተላለፉ ምክርና ተግሳት እንደተሰጣቸውም ተናግራለች። አፊኒ ከተባለ ለታላላቆች ለትልቆች፣ ለሽማግሌዎች፣ አዛውንቶች አጫውተ ከዛ በኋላ ነው ሀላሌ የሚባል ያንን እውነት ተከትሎ እውነት ላይ ብቻ ብይን የሚሰጥበት አካሄድና እውነትን የመጠበቅ ባህልና እሴት ያለው ተጋብዞ በሶንጎ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ በበኩላቸው የሲዳማ ሕዝብ ከሌሎች ሕዝቦች ጋር በፍቅር እንጂ በጥላቻ እንዳልኖረ ተናግረው፣ በአብሮነትና በአንድነት የመኖር እሴት ተጠናክሮ መቀጠል ይገባል ነው ያሉትም። ወጣቶች የአባቶችን ምክር እንዲተገብሩም ጠይቀዋል። በእጅቶችና በሲዳማ ስም በዞንና በሐዋሳ ከተማ የሚታዩ የሰላም መደፍረስ ችግር ለማስቀረት በሽማግሌዎች ምክር መሰረት የበኩላቸውን እንደሚወጡ ወጣቶች ለቮይስ ኦፍ አሜሪካ ተናግሯል። የአፍን ስርዓት መሬት ይዞ በመመረቅና ሰላም እንዲሰፍን ለማድረግ ቃል በመግባት ተጠናቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረው ደግሞ ሞክቢል ያምሩ ነበረ። የጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን። Radio saga americati.